the voice of America. በመጪው የአውሮፓውያን 2017 ዓ ም ፕሬዚዳንታዊ ምርጫ በምታካሄደው በኬንያ ውጥረት እየተባባሰ መጥቷል። በሀገሪቱ ምክር ቤት የምርጫ አፈጻጸም ሕግጋቱን ስለመቀየር ክርክር በተካሄደበት ጉባኤ ላይ ድብድብ መቀስቀሱን መሐመድ ዮሴፍ ከናይሮቢ በላከው ዘገባ ጠቅሷል። ቆንጅታዬ ታቀርበዋለች። የኬንያ ምርጫ ስምንት ወር ባልሞላ ጊዜ ውስጥ ነው የሚካሄደው። የምርጫ ኮሚሽኑ ሂደቱን እንዴት ማከናወን ይገባዋል በሚለው ጥያቄ ዙሪያም ንትርኩ ከወዲሁ ተጧጥፏል። የኮሚሽኑ አባላት ስራቸውን ይልቀቁ ተብሎ ለበርካታ ሳምንታት የተቃውሞ እንቅስቃሴ ሲካሄድ ከቆየ በኋላ ባለፈው መስከረም ወር በሀገሪቱ ፓርላማ የሁለቱም ጎራዎች አባላት የምርጫ አፈጻጸም ለውጥ እርምጃዎች እንዲወሰዱ ውሳኔ አሳልፈዋል። ተቃዋሚዎች ኮሚሽኑ ለገዢው ኢዮቤልዩ ፓርቲ ያዳላል ብለው ሲከሱ ቆይተዋል። ትናንት የፓርላማው አባላት በልዩ ጉባኤ የታደሙት የምርጫ አፈጻጸም ለውጦቹ ላይ በቀረቡ የማሻሻያ እርምጃዎች ላይ ለመከራከር ሲሆን ተቃዋሚዎች የቀረቡት የማሻሻያ ሀሳቦች በገዢው ፓርቲ ህብረት የቀረቡና ለእርሱ የሚያዳሉ ናቸው ሲሉ ከሰዋል። እናም ተቃዋሚ የምክር ቤት አባላቱ ከጅምሩ አፈ ጉባኤው እንዳይገቡ ከሁለት ሰዓታት በላይ አጥረው አናስገባ ብለው ቆይተዋል። የምክር ቤቱ የፍትሕና የሕጋዊ ጉዳዮች ኮሚቴ ሊቀመንበር ሳሙኤል ቼፕኮንጋ በበኩላቸው ማሻሻያዎቹ እንዲካሄዱ ጥያቄው የቀረበው በምርጫው ኮሚሽን በራሱ ነው ይላሉ። አፈጉባኤው ጀስቲን ሙቱሪ የኮሚቴውን ሊቀመንበር በምርጫው ኮሚሽኑ ጥያቄው የቀረበበትን እና ኮሚቴው ለጉባኤው ሊያቀርበው የተስማማበትን ሰነድ አምጡና አሳዩ ሲሉ ጠይቀዋል። ማንም ሰው በግል የተደረገ ነው ኮሚቴው አያውቀውም እንዳይል ነው። አንደኛው የተቃዋሚ አባል በበኩላቸው ራሳችንን ከምርጫው እናገላለን ሲሉ አስፈራርተዋል። ነጻና ፍትሐዊ ምርጫ እንደሚሆን የሚያረጋግጥ ሕግ ከሌለ ምርጫ አይኖርም፣ ተቃዋሚውም ላይሳተፍ ይችላል። ምክንያቱም አንገታችንን ለመቀንጠስ ምን አስኬደን የምክር ቤት አባላቱ ድብድብ በመጀመራቸው ጉባኤው ተበጥብጦ ለመጪው ጥር አጋማሽ ተቀጥሮ ተበትኗል። ይህ በዚህ እንዳለ ኬንያ የሚገኙ የአስር ሀገሮች አምባሳደሮች በምርጫው ላይ ተጽዕኖ ለማሳደር ከድርጅቶች፣ ከፖለቲካ ፓርቲዎችም ሆነ ከእጩዎች ጋር የፈጸምነው ተግባር የለም ሲሉ መግለጫ አውጥተዋል። አምባሳደሮቹ ይህንን መግለጫ ያወጡት የኬንያ መንግስት ዓለም አቀፍ የምርጫ ስርዓቶች ድርጅት የተባለው አካል በሀገሪቱ የሚያካሂደውን የመራጮች ማስተማሪያ መርሃ ግብር እንዲያቆም ላወጣው ትዕዛዝ ምላሽ ሲሰጡ ነው። ዓለም አቀፉ አካል የሚያካሂደው መርሃ ግብር የኬንያ ዜጎች በመምረጥ መብታቸው እንዲጠቀሙና ድምጻቸው እንዲሰማ ድጋፍ ለመስጠት መሆኑን አምባሳደሮቹ አስረድተዋል። የዩናይትድ ስቴትስ አምባሳደር ሮበርት ጎዴክ ሲናገሩ በሀገራቸው የዓለም አቀፍ እርዳታ ድርጅት በዩኤስኤአይዲ የሚደገፈው የምርጫ ስርዓት ዓለም አቀፍ ድርጅቱ ባለም ዙሪያ ነጻ፣ ፍትሃዊ፣ ተአማኒና ሰላማዊ ምርጫዎችን የማገዝ እውቀትና ልምድ ያለው መሆኑን አስገንዝበዋል። ይህንን የመሰለውን መርሃ ግብር ለማሳጣት የሚደረገው ሙከራ ዩናይትድ ስቴትስን አሳዝኗታል ሲሉም አምባሳደሩ ተናግረዋል። ኬንያ ስድስተኛውን ጠቅላላ ምርጫዋን በመጪው 2017 ዓ.ም በነሐሴ ወር ታካሂዳለች።